እንደምናመሻችው፣ አድማጮቻችን ዜናውን የማነብላቸው አዳኝ ፈሳየ ነኝ። ኢትዮጵያውያን ፈላሾችን የጫነ የጭነት መኪና ፑንትላንድ በተባለው የራስ ገዝ ክልል ከአርዶሃ ከተማ አጠገብ ተገልብጦ ቢያንስ 28 ሰዎች ተገድለው አርባ እንደቆሰሉ የዓይን ምስክሮችና የሆስፒታል ምንጮች ገልጸዋል። ጀማል አሕመድ ዑስማን የተባለ ከአደጋው የተረፈ 25 ዓመት ዕድሜ ወጣት ለአሜሪካ ድምፅ ሬዲዮ የሶማሊኛ አገልግሎት በተናገረው መሰረት የጭነቱ መኪና ከአቅሙ በላይ አንድ መቶ ሃያ ሰዎችን ጭኖ ነበር። ተሳፋሪዎቹ በሙሉም ኢትዮጵያውያን ነበሩ። ፋዱም ያሲን ጃማል የተባለ የአሜሪካ ድምፅ ሬዲዮ ጋዜጠኛ ሆስፒታል ሄዶ ሶስት እዛው የሞቱ ሰዎች አስክሬኖችን አይቷል።